የዛሬው የጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የምክር ቤት ቆይታ ያልተለመዱ ነገሮች የታዩበት ነው። ምክር ቤቱ በተለምዶ መደበኛ ስብሰባውን ከሚያደርግባቸው ከማክሰኞና ሐሙስ ቀናት ሌላ ሰኞ ዕለት መካሄዱ ብቻም ሳይሆን ለጋዜጠኞችና ታዛቢዎች ዝግ መደረጉ ለየት አድርጎታል። የጥያቄና መልሱ ስብሰባ የተጠራው ደግሞ በገዢው ፓርቲ የምክር ቤት አባላት መሆኑ ሌላው ነው። ከቀኑ 8 ሰዓት ተኩል ገደማ የተጀመረው የዛሬው ስብሰባ 3 ሰዓት ተኩል ገደማ እንደፈጀ የምክር ቤቱ ሰራተኞች ለዶይቸቨለ ተናግረዋል። ስብሰባው ዝግ የተደረገው ለጋዜጠኞች ብቻ ሳይሆን ለምክር ቤቱ ሰራተኞች ጭምር እንደሆነ ምንጮች ገልጸዋል። የምክር ቤቱ የቀረጻ ሰራተኞችም ወደ ስብሰባው አዳራሽ አለመግባታቸውን ተናግረዋል። ስለ ዛሬው ስብሰባ አጀንዳ የተጠየቁ የምክር ቤቱ የመረጃና ኮሚኒኬሽን ክፍል ሰራተኛ ጠቅላይ ሚኒስትሩ ከአባላት ጋር የሚያደርጉት ውይይት ከመሆኑ በስተቀር አጀንዳውን አናውቅም ሲሉ ምላሽ ሰጥተዋል። በ2008 ዓ ም ተሻሽሎ የጸደቀው የተወካዮች ምክር ቤት የአሰራርና የአባላት የሥነ ምግባር ደንብ ስብሰባዎች በዝግ ሊካሄዱ እንደሚችሉ ደንግጓል። ስብሰባው በዝግ ይካሄድ የሚለው ጥያቄ ከምክር ቤት አባላት አሊያም በሕግ አስፈጻሚው አካል ሊቀርብ እንደሚችልም አስቀምጧል። አንድ ሦስተኛ የምክር ቤት አባላት አሊያም የሕግ አስፈጻሚው አካል ለሚያቀርቡት ይህን መሰል ጥያቄ ግን ከግማሽ በላይ አባላት ድጋፋቸውን መስጠት እንደሚገባቸው ይገልጻል። በዚህ ሁኔታ ከምክር ቤት አባላት ጋር የተገናኙት ጠቅላይ ሚኒስትር ኃይለማርያም ከሁለት ወር በፊት ጥቅምት 16ን በወቅታዊ የአገሪቱ ጉዳዮች ላይ ለቀረቡላቸው ጥያቄዎች ምላሽ ሰጥተው ነበር። በወቅቱ ከቀረቡላቸው ጥያቄዎች መካከል በአንዳንድ አካባቢዎች ሰላም መደፍረሱ ተጨባጭ ስጋቶች አስከትሏል። የእነዚህ ነገሮች ምንጭ ምንድን ነው? ለምንስ ቶሎ መፍታት አልተቻለም? መንግሥት እፈታለሁ ቢልም በተግባር አልታየም የሚል ነበር። ጠቅላይ ሚኒስትሩ ዛሬ ምክር ቤት ፊት እንዲቀርቡ ምክንያት የሆነውም ይኸው በሀገሪቱ የተለያዩ አካባቢዎች እየታየ ያለው ግጭት እንደሆነ አባላቱ ባለፈው ሳምንት ለዶይቸ ቬለ ገልጸው ነበር። ከኦሮሚያ ክልል ጉጂ ዞን የናጋሌን አካባቢ በመወከል የምክር ቤት አባል የሆኑት አቶ ታሪኩ ደምሴ ቀደም ሲል ጠቅላይ ሚኒስትሩ በምክር ቤት ተገኝተው በተመሳሳይ ጉዳይ ላይ የተወያዩ ቢሆንም ያን ጊዜ ሁኔታዎች አልባሱም ነበር ሲሉ መናገራቸው ይታወሳል። ከዚህ በፊት ይመስለኛል ከአንድ ወር በፊት ጠቅላይ ሚኒስትሩ ፓርላማ ቀርቦ ለተነሱት ጥያቄዎች መልስ ሰጥቶ ነበር። ግን የፖለቲካ ሁኔታ በዚህ ደረጃ አልደረሰም ነበር ችግር ቢኖርም በጊዜው እንዳሁኑ ከበድ ያለና የከረረ አልነበረም። ደርካ ከነ ሰማቻ እንደ ሮሰ ኮና ራቱት ሰደርካ ከ ሰ በኦሮሚያ ክልል ጉጂ ዞን የቡሌ ሆራ ተወካይ የሆኑት አቶ ቡነያ ኡዴሳ የምክር ቤት አባላት ጠቅላይ ሚኒስተሩን ለምን እንደጠሯቸው እንዲህ አስረድተው ነበር። የሮማ ከ ጀተማ ሚዳመምርገነማ ሚማ ከና ከን ብስሱ ደንዳ ን ብስሱ ቀብዩ ብይ ከን ነ በአሁኑ ሰዓት እየተሰራ ያለው አሁን እየተጣሰ ያለውን የሰብአዊ መብት ሊያስቆም የሚችለው ወይም ለማስቆም ግ እንዳለው ህገ መንግስቱ ለኢህአደግ ስራ አስፈጻሚ ኮሚቴ ሰጥቷል። የስራ አስፈጻሚ ኮሚቴውን የሚመሩት ደግሞ ጠቅላይ ሚኒስትሩ ናቸው። አሁን በሀገሪቱ ከህገ መንግስት ውጭ በሰው ልጅ ላይ እየተፈጸመ ያለውን የሰብአዊ መብት ጥሰት ማስቆም ስላለባቸው ፓርላማው ከሳቸው ጋር ሊወያይ ይፈልጋል። እኛም እንደ ፓርላማ አባላት መጠየቅ የምንፈልገው የሰው ግድያ ለምን አልቆመም? በመንግስት በኩል ይህን ለማስቆም እስካሁን ምን እየተሰራ ነው? ይህን ለማስቆም ምን መደረግ አለበት? ለምን አልቆመም? ለምን አላስቆማችሁም? የ ጥያቄዎችን በዋናነት የሚነሱ ጥያቄዎች ናቸው። ስለ ዛሬው ስብሰባ ከምክር ቤት አባላት ተጨማሪ መረጃ ለማግኘት ያደረግነው ተደጋጋሚ ሙከራ አልተሳካም።